ፕሬዝዳንት ባራክ ኦባማ የሮማውን ርዕሰ ሊቃነ ጳጳሳት አባ ፍራንሲስን ዛሬ ረቡ ማለዳ ላይ በዋይት ሀውስ ተቀብለው አነጋግረዋል። በዚህ ደማቅ ስነ ስርዓት ላይ ወደ አስራ አምስት ሺ የሚገመት ቁጥሩ በፕሬዚዳንት በፕሬዚዳንታዊ ቤተ መንግስት ተገኝቶ እንደነበርም ታውቋል። አዲሱ አበበ ዝርዝሩን ይዟል። አምላካችን እግዚአብሔር እንዴት ድንቅ ቀን ነው የሰጠን የርዕሰ ሊቃነ ጳጳሳቱ የፍቅርና የተስፋ መልእክት በሀገራችንና በመላው ዓለም ያሉ ሕዝቦችን አነቃቅቷል። ፕሬዚዳንት ባራክ ኦባማ ብፁዕነታቸውን በኦፊሴል ሲቀበሉ ያሰሙት ኃይለ ቃል ነው። የርዕሰ ሊቃነ ጳጳሳት አባ ፍራንሲስ የዛሬ ሙሉ ቀን ውሎ ከፕሬዚዳንት ባራክ ኦባማና ዩናይትድ ስቴትስ ከሚገኙት ጳጳሳት ጋር በሚያደርጉት ውይይት ነው የሚገባደደው። ከዚህ በተጨማሪ በዛሬው ቀን ካሊፎርኒያ ውስጥ የቤተ ክርስቲያኒቱን አስተምህሮ ሲያሰራጭ የኖረ አንድ የ18ኛው ዓመት የስፓኝ ሚሽነሪ ወይም ሚስዮናዊ የቤተ ክርስቲያኒቱ አባል የሚሆንበት ስነ ስርዓትም ይከናወናል። ዋይት ሀውስ እንዳለው በአቀባበሉ ወቅት ፕሬዝዳንት ኦባማ አቡኑን በእንዲህ ያለ ስሜት ነበር የገለጿቸው ን ሆሊ ፋዘር ማስት ቢ አትሪቢውትድ ኖት ኦንሊ ቱ ዮር ሮል አዝ ፖፕ በዚህ ጉብኝቶ ዙሪያ የሚገኘው ደስታ የሚመነጨው እንደ ሊቀ ጳጳስ ካለዎት ሚና ብቻ ሳይሆን እንደ ሰውም ከሚያሳዩት ልዩ ባህሪ ጭምር ነው። እነዚህም ትህትናው፣ ውስብስብ ያልሆነው ቀለል ያለ አቀራረቦ፣ ከአንደበቶ የሚወጡት እርጋታ የተመላባቸው ቃሎችና ለጋስ ቡራኪዎች ናቸው። ሊቃነ አቡነ ፍራንሲስ በበኩላቸው ዩናይትድ ስቴትስ በዓለማችን ያላትን ሚናና የምታበረክታቸውንም አያሌ መልካም ነገሮች አወድሰው በለሆሳስ እንዲህ አሉ። ጎድ አሜሪካ እግዚአብሔር። ሁለቱም ዛሬ በዋይት ሀውስ ኦቫል ቢሮ የአንድ ለአንድ ውይይታቸውን የሚያካሄዱ ሲሆን የኦባማ አስተዳደር ባለስልጣናት እንደ ገለጡት ፕሬዝዳንቱና አቡኑ በውይይታቸው በጋራ ባሏቸው እሴቶች ዙሪያ እንጂ በፖለቲካ ጉዳዮች ላይ አይወያዩም። በማኅበራዊና በኢኮኖሚያዊ አለመመጣጠን ዙሪያ ከሚያካሄዱት ውይይት በተጨማሪ ሁለቱም በአየር ንብረት ለውጡ ዙሪያ የጋራ አመለካከት እንዳላቸው ታውቋል። እግዚአብሔር ለፈጠራቸው ሁሉ ተገቢውን ክብካቤና ጥንቃቄ ለማድረግ ያለብንን ኃላፊነት እንድንወጣ አቡኑ ያስታወሱን ይመስለኛል፣ ያሉት የፕሬዝዳንት ኦባማ የደህንነት ምክትል ኃላፊ ቤንሮድስ ናቸው ከጋዜጠኞች ጋር ባካሄዱት የስልክ ውይይት። አክለውም እና ከዚያ አኳያ አሉ፣ እያንዳንዱ መሪ በአየር ንብረት ለውጥ ላይ ለሚያደርገው የፖሊሲ ውሳኔ ጠቃሚ የሞራል ኃላፊነት የሚያገኝ ይመስለኛል። ቀደም ሲል የዋይት ሐውስ ቤተ መንግሥት ቃል አቀባይ ጆሽ እነስት ለጋዜጠኞች እንዲህ ብለው ነበር። ከማህበራዊ እሴቶች ጋር በተያያዘ ሁለቱም እንደ የህይወታቸው መመሪያ ያደረጉት ነገር ቢኖር ቅድሚያ የሰጧቸውን ጉዳዮች እስከ መጨረሻው መግፋታቸው ነው። ይህን ሲያደርጉ ደግሞ በጉዳዩ ፍጹም እምነት ኖሯቸው ስለሆነ አሁን በጋራ የሚዋዩባቸው ብዙ ቁም ነገሮች ያሉ ይመስለኛል ብለዋል። አንዳንድ ወግ አጥባቂዎች የአቡነ ፍራንሲስን የኢኮኖሚ አቅጣጫና እምነት ማርክሳዊ አመለካከት ነው ሲሉ ይተቻሉ። እርሳቸው ግን ገና ከኩባ ተነስተው ወዲህ ወደ ዩናይትድ ስቴትስ ሲመጡ ለጋዜጠኞች በሰጡት ቃል አንዳንዶች ወደ ግራ ዘመም ማቋም ያደላል የሚል የተሳሳተ እምነት አላቸው። ያ ደግሞ እርሳቸውን እንደማይገልጣቸው ተናግረዋል። አቡነ ፍራንሲስ ከዚህም ሌላ በሃይማኖታዊ ወከባ በተለይም በመካከለኛው ምስራቅ ህዳጣን አማኞች ላይ በሚፈጸመው መሳደድ ላይም ተናግረዋል። ከዚያ አኳያ እንደ ምሳሌ ያነሱት እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን የጥቃቱን ኢላማ በክርስቲያኖቹና በያዚዲዎች ላይ ማድረጉን ነው። የእምነት ነጻነትና የህዳጣን ሃይማኖታዊ መብት መጠበቅ ሁለቱም በጋራ የሚያምኑባቸው እሴቶች መሆናቸውን የዋይት ሐውስ ባለስልጣናት ገልጠዋል። ፕሬዝዳንት ኦባማንና አቡነ ፍራንሲስን የሚያመሳስሏቸው አያሌ ጉዳዮች የምንኖራቸውን ያህል በብዙ ጉዳዮችም ይለያያሉ። ለምሳሌ በጽንስ ውርጃና በተመሳሳይ ጾታ ጋብቻ። የአቡኑ የዛሬ ውሎ በተለይ ከዋይት ሐውስ ስነ ስርዓት በኋላ በብሔራዊ ሙዚየም የሚካሄደውን ሰልፍ ይጎበኛሉ። ከዋሽንግተን ጳጳሳት ጋርም የጸሎት መርሃ ግብር ይኖራቸዋል።